ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥል እንደምናመሻችው። የማክሰኞ ሰኔ 3 ቀን 2006 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የኢትዮጵያ የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ በትናንትና ዕለት ለሕዝብ ተወካዮች ምክር ቤት ባቀረቡት የሥራ አፈጻጸም ሪፖርት ድህነት ቀንሷል፣ የዜጎች ገቢም አድጓል አሉ። የዜጎች የነፍስ ወከፍ ገቢ በጊዜው የገበያ ዋጋ በ202 ከነበረበት 373 የአሜሪካን ዶላር በ205 ወደ 550 የአሜሪካን ዶላር ከፍ ብለዋል። በሌላ ዜና የኢትዮጵያ ተቃዋሚ ፓርቲዎች አንድነት ለፍትህና ለዲሞክራሲ እንዲሁም የመላው ኢትዮጵያ አንድነት ድርጅት መያድ የቅድመ ውህደት ስምምነት ተፈራርመዋል። በዛሬው ዕለት የተፈረመው በስምምነቱ ላይ ከተካተቱትም ነጥቦች አንዱ አጠቃላይ የመጨረሻውን ውህደት በአንድ ወር ጊዜ ውስጥ ለማጠቃለል ነው። የአንድነት ፓርቲ ቃል አቀባይ አቶ ሐብታሙ አያሌው በእለቱ የተናገሩት ነው። ዝርዝሩን ይዘናል። ከአፍሪካ በህገ ወጥ መልኩ የሚሸሸውን ሀብት ለማስመለስ የህግ ባለሙያዎች እንቅስቃሴ ጀምረዋል። ዝርዝር ዘገባዎቹን ከዜናው ቀጥሎ እናቀርባለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ለዜናው አዲሱ አበበ እንደምን አምሽታችኋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ህግ በቀድሞዎቹ የገቢዎችና ጉምሩክ ባለሥልጣን ከፍተኛ ኃላፊዎች እና በሌሎችም ላይ ከመሠረታቸው ክሶች መካከል አሻሽሎ እንዲያቀርባቸው የታዘዘውን ሙሉ በሙሉ አዘጋጅቶ ለማቅረብ እንዳልቻለ ለፍርድ ቤቱ ገልጧል። ለዚህ ተጠያቂውም የፍርድ ቤቱ ሬጅስትራር ነው ብሏል። ፍርድ ቤቱ ተለዋጭ ቀጠሮ መስጠቱም ተገልጧል። በሶስት ሰዓት ዜናችን ዘገባ እናክላለን። የዓለም ጤና ድርጅት ደብልዩ ኤች ኦ ኤርትራን ለሶስት ዓመታት በሚዘልቀው ተዘዋዋሪ የስራ አስፈጻሚ ቦርድ አባልነት መምረጡ ተነገረ። እንደ ደብሊዩ ኤችኦ ገለጣ ምርጫው ይፋ የሆነው እንደ አውሮፓ ቆጣጠር ካለፈው ግንቦት 19 እስከ 24 ጄኔቫ ላይ በተካሄደው 67 ተኛው ዓለም አቀፍ ጉባኤ ላይ ነው። አንድ የኤርትራ የጤና ጥበቃ ሚኒስትር አማካሪ ትናንት ሰኞ ለቪኦኤ እንደገለጡት በኤርትራ ጤና ጥበቃ ሚኒስቴር የጤና አገልግሎቶች ኃላፊ የሆኑት ዶክተር ብርሃነ ገብረ ትንሣኤ በዓለም የጤና ድርጅት ደብሊዩ ኤችኦ ኤርትራን ይወከላሉ። በጄኔቫው የደብልዩኤችኦ ስብሰባ ላይ የኤርትራ ጤና ጥበቃ ሚኒስትሯ ሚስ አሚና ሳለህ ኤርትራ በሚሌኒየሙ የልማት ግቦች ስኬት ካስመዘገቡ አገሮች ውስጥ አንዱ ሆናለች ብለዋል። በኬንያዋ የወደብ ከተማ ሞምባሳ ታዋቂ የእስልምና ሃይማኖት መሪ በታጣቂዎች ተገደሉ። ባለፉት ሁለት ዓመታት ኬንያ ውስጥ የተገደሉ አራተኛው የሃይማኖት መሪ መሆናቸው ነው። ፖሊስ እንዳስታወቀው የኬንያ ኢማሞችና የሃይማኖት መምህራን ምክር ቤት ሊቀመንበር የሆኑት ሼክ ሙሐመድ ኢድሪስ ዛሬ ማክሰኞ ነው ከመስጂድ ሲወጡ የተገደሉት። ለጥቃቱ ኃላፊነት የወሰደ ወገን አልቀረበም። ይሁንና ሼኩ ብዙ ጊዜ ከአክራሪ ወጣቶች ሊግ ዛቻ ይደርስባቸው እንደነበር ተመልክቷል። ቀደም ሲል እንዲሁ ከተማይቱ ውስጥ በታጣቂዎች የተገደሉት ሶስቱ የሃይማኖት መሪዎች በጎረቤት ሶማሊያ ከሚንቀሳቀሰውና የአማጺው ቡድን የአልቃይዳ ትክል ከሆነው አልሻባብ ጋር ንክኪ እንደነበራቸው ተነግሯል። ተጠርጣሪ የቦኮ ሐራም አማጺያን ከዚህ ቀደም ከሁለት መቶ በላይ ልጃገረዶች ታፍነው ከተወሰዱባት ከተማ አጠገብ ሌሎች ሀያ ሴቶችን ማገታቸው ተገለጠ። የአይን ምስክሮች እንደተናገሩት ከሆነ ታጣቂዎቹ ወደ ሰሜን ምስራቅ ጋርኪን ፉላኒ ከተማ ሰፈራ ጣቢያ ሄደው ሲያበቁ ሴቶቹን አስገድደው መኪና ላይ ጭነዋቸዋል። የሰፈራ ጣቢያው የሚገኘው ከዚህ ቀደም የልጃገረዶቹ ጠለፋ በተካሄደባት ቺቦክ ከተማ አጠገብ ነው። ጠለፋው የተካሄደው ደግሞ ሐሙስ እንደነበር ምስክሮቹ ተናግረዋል። መንግስት እስካሁን ስለ ጠለፋው የሰጠው መግለጫ የለም። የናይጄሪያ ጦር ኃይል የቦኮ ሐራምን ጥቃት መቋቋም አልተቻለውም የሚል ተደጋጋሚ ትችትና ነቀፋ እየተሰነዘረበት ነው። በከፍተኛ ድካም ሐኪም ቤት ገብተው የወጡት የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ከዳግም ምርጫው በኋላ በሚካሄደው የመጀመሪያው የካቢኔ ስብሰባ ላይ እንደማይገኙ ተገለጠ። የፕሬዝዳንቱ ቢሮ እንዳስታወቀው ሚስተር ዙማ በዚህ ሳምንት በቤታቸው እረፍት ማድረግ ስላለባቸው ዛሬ ማክሰኞ የፕሪቶሪያ ውስጥ የሚጀመረውን የሶስት ቀናት የካቢኔ ጉባኤ አይካፈሉም። በምትካቸው ምክትል ፕሬዚዳንቱ ሲሪል ራማፎሳ የካቢኔውን ስብሰባ እንደሚመሩ ታውቋል። የሰባ ሁለት ዓመቱ መሪ ባለፈው ቅዳሜ ሆስፒታል የገቡት ሐኪሞች ምርመራ ካደረጉላቸው በኋላ በሰጧቸው ምክር መሰረት ሲሆን በማግስቱ እሁድ እንደወጡም አይዘነጋም። ፕሬዚዳንቱ ስቴት ኦፍ ዘ ኔሽን የተባለ ንግግራቸውን በታቀደው መሠረት የዛሬ ሳምንት ማክሰኞ ለመላው የአገሪቱ ሕዝብ እንደሚያቀርቡም ከወዲሁ ተመልክቷል። በመጨረሻም የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ምስራቅ ዩክራይን ውስጥ ለወራት ከሚካሄደው ጦርነት ለማምለጥ ለሚፈልገው ሲቪል ህዝብ መተላለፊያ ኮሪዶር እንዲፈቅዱ ለባለስልጣናት ትዕዛዝ አስተላልፈዋል። ይህን ትዕዛዝ ዛሬ ማክሰኞ ያስተላለፉት ፕሬዚዳንት ፖሮሼንኮ የዩክራይን ወታደሮች ቁልፍ የሆኑ የመንግስት ተቋማትን ከአፍቃሬ ሩሲያ ኃይሎች ለማስለቀቅ በሚወስዱት እርምጃ ተጨማሪ የደም መፋሰስ መኖር የለበትም ብለዋል። የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የፕሬዝዳንት ፖሮሸንኮን መመሪያ ሩሲያ በአድናቆት ተቀብለዋለች ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዘር ነኝ። በኢትዮጵያ ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢ ጨምረዋል ሲሉ የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ ለሕዝብ ተወካዮች ምክር ቤት በትናንትናው እለት ገልጸዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ድርሶናል። ለ 207 ዓ ም የተዘጋጀውን ረቂቅ በጀት ለፓርላማ አባላት ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ የዜጎች የኑሮ ደረጃ እየተሻሻለ ነው ብለዋል። የእድገትና የትራንስፎርሜሽን እቅዱ ተግባራዊ መሆን ከጀመረበት ከ203 ዓ ም እስከ 205 ድረስ በየዓመቱ በአማካይ የአስር በመቶ እድገት መመዝገቡን አቶ ሶፊያን ገልጸዋል። የዜጎች ኑሮ የተሻሻለውም በዚህ እድገት ምክንያት መሆኑን አመልክተዋል። በተለይ አመታዊ የነፍስ ወከፍ ገቢ መጨመሩንና የድህነት መጠንም መቀነሱን አህዞችን በመጥቀስ አብራርተዋል የዜጎች የነፍስ ወከፍ ገቢ በጊዜው የገበያ ዋጋ በ2002 ከነበረበት 373 የአሜሪካን ዶላር በ2005 ወደ 550 የአሜሪካን ዶላር ከፍ ብለዋል በ2003 በጀት ዓመት በተካሄደው የቤተሰብ ገቢና የፍጆታ ወጪ ጥናት መሠረት በ2003 የድህነት ምጣኔ ወደ 29.6 በመቶ ዝቅ ማለቱን ያሳየ ሲሆን ምጣኔው በ2005 ወደ 26 በመቶ ዝቅ እንዳለ ይገመታል። እናም በ20329 ከመቶ የነበረው የድህነት መጠን በ205 ዓ ም ወደ 26 በመቶ መውረዱን የጠቀሱት ለሕዝብ ተወካዮች ምክር ቤት የቀረበውና በተጨማሪ ውይይት እንደሚጸድቅ የሚጠበቀው የ207 የፌዴራል መንግስት በጀት ከ178 ቢሊዮን ብር በላይ መሆኑን ሚኒስትሩ ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኢትዮጵያ የተቃዋሚ ፓርቲዎች አንድነት ለፍትህና ለዲሞክራሲ እንዲሁም የመላው ኢትዮጵያ አንድነት ድርጅት መያድ የቅድመ ውህደት ስምምነት ተፈራርመዋል። ስምምነቱ የተፈረመበት የመያድ ቢሮ አካባቢ ሁከትና ድንጋይ መወራወር እንደነበረ እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። ደስ የሚል ቀን ነው ዛሬ፣ እጅግ ደስ የሚል ቀን ነው። እጅግ ታሪካዊ ቀን ነው ዛሬ፣ በጣም ደስ የሚል ነው ሁለቱ ህብረ ብሔራዊ ፓርቲዎች የቅድመ ውህደት ስምምነት የተፈራረሙት ረዘም ላለ ጊዜ ሲያደርጉ የቆዩትን ድርድር ተከትሎ ነው። የመጨረሻው ውህደት በአጭር ጊዜ እንደሚጠናቀቅም የፓርቲዎቹ አመራሮች አስታውቀዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ይህንኑ ለቪኦኤ ያብራርተዋል። ቀጣዩ ሂደት የሚሆነው የቅድመ ውህደት ስምምነቱ በዛሬው ዕለት የተፈረመው በስምምነቱ ላይ ከተካተቱት ነጥቦች አንዱ አጠቃላይ የመጨረሻውን ውህደት በአንድ ወር ጊዜ ውስጥ ለማጠቃለል ነው ነው። ስለዚህ ከሁለቱም ፓርቲዎች የጉባኤ አዘጋጅ ኮሚቴ ይመረጣል። የሁለቱ ፓርቲ የጉባኤ አዘጋጅ ኮሚቴዎች በአንድ ወር ጊዜ ውስጥ ጠቅላላ ጉባኤያቸውን ጠርተው መጀመሪያ በተናጠል ቅዳሜ ቀን የሁለቱም ፓርቲዎች ውህደት ይካሄዳል። እሁድ ቀን በጋራ የውህዱ ጉባኤ ይደረግና አመራሩን መርጦ ትግሉን ይቀጥላል ማለት ነው። የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ የቅድመ ውህደት ስምምነት የተፈረመው የ2007ቱ ሀገር አቀፍ ምርጫ ሊካሄድ ከአንድ አመት ያ ነሰ ጊዜ በቀረው ሰዓት ነው። ድርድሩ የተጀመረው ከረጅም ጊዜ በፊት ቢሆንም፣ ይህንኑ ያስታወሱት የመያዱ ፕሬዝዳንት አቶ አበባው መሀሪ ደጋፊዎቻቸው ከወዲሁ ለምርጫው ዝግጅት እንዲያደርጉ አሳስበዋል። ህዝባችን ከነዚህ ሁለት ፓርቲዎች ጎን በመቆም በርትቶ በመታገል ለ2007 ዓ.ም ምርጫ በአሸናፊነት ይወጣ ዘንድ ከአሁኑ ጀምሮ ዝግጅቱን በማጧጧፍ ከጎናችን እንዲቆም እንዲሁ የከበረ ጥሪ አስተላልፋለሁ። የቅድመ ውህደቱ ስምምነት ተቃዋሚ ፓርቲዎች በተናጠል የሚያደርጉት ጉዞ እንዳላዋጣ የተነገረበት ቀደም ያሉ ቁርሾዎችም እየተረሱ የመሰሉበት ነው። ህብረ ብሔራዊ አደረጃጀት ያላቸው ሁለቱ ፓርቲዎች ተመሳሳይ የፓርቲ ፕሮግራምና ዓላማ ቢኖራቸውም በአብዛኛው የጋራ አቋም ሲያስተጋቡ፣ በቅንጅትም ሲሰሩ አይታዩም። ፓርቲዎቹ ከሌሎች ፓርቲዎች ጋር የሚያደርጉት ትብብር መሰረትም ከፖሊሲና ከፕሮግራም መመሳሰል ይልቅ በአመራር አባላት መካከል ያለ ግለሰባዊ መግባባትን መሰረት ያደረገ ይመስላል። ሁለቱም በየፊናቸው ለምሳሌ ብሔርን መሰረት ካደረጉ ሌሎች ፓርቲዎች ጋር የተሻለ አንድነት ፈጥረው የቆዩ ናቸው። የቅዳሜው ስምምነት ግን ቢያንስ የሁለቱ ፓርቲዎች አብሮ የመስራት ፍላጎት የተንጸባረቀበት ሆኖ ታይቷል። የኢዴፓውን አመራር አባል አቶ ሙሼ ሰሙን ጨምሮ የሌሎች ፓርቲዎች ተወካዮችም ተገኝተውበታል። የመድረክ አመራሮች ግን አልነበሩም። ዶክተር ዳኛቸው አሰፋ፣ ዶክተር ያዕቆብ ኃይለማርያም ና ሌሎች ምሁራንም በእንግድነት ተገኝተዋል። የአንድነት ድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ግዛቸው ሽፈራው የፓርቲዎች የተናጠል ጉዞ ማብቃት እንዳለበት ነበር የተናገሩት። በሀገራችን አሁን ከሰባ የበለጡ ፓርቲዎች አሉ። ከዚህ ውስጥ ቢያንስ አስሮቹ በየሳምንቱ በተለያየ ሚዲያ እናያቸዋለን። አስሮቹ አንድ አለመሆናቸው መተማመናቸው አለመስራታቸው የሚያሳዝን ሁኔታ ነው። በዚህ ምክንያት የዘጠናና ሰባ ፓርቲዎች የመጠላለፍ የተናጠል ጉዞ ውጤቱ የአምባገነን ገዢዎችን እድሜና የኢትዮጵያን ሕዝብ የፖለቲካ ስቆቃ ያራዝም ስለሆነ በእጅጉ ይህ ችግር መቀረፍ አለበት። የቅድመ ውህደቱ ስነ ስርዓት እየተካሄደ በነበረበት ወቅት ከግቢ ውጭ የነበሩ ሰዎች የመያድን ቅጥር ግቢ በር በከፍተኛ ሁኔታ በመደብደብ ሂደቱን አውከዋል። በሩም በኃይል እንዲከፈት ተደርገዋል። በተወረወረ ድንጋይም የሁለቱን ፓርቲዎች የድርድር ሂደት ከመሩት አንዱ የአንድነቱ አቶ ጸጋዬ አላምረው ጉዳት ደርሶባቸዋል። አፋቸው አካባቢ መድማታቸው ታይቷል። ከንፈራቸው መሰንጠቁንና ሶስት ጥርሶቻቸው መነቃነቃቸውን ነግረውኛል አቶ ጸጋዬ በሩን በኃይል የደበደቡትና ለዚህ ጉዳትም ተጠያቂ የሆኑት ሶስት ወጣቶች መሆናቸውን የገለጹት የስነ ስርዓቱ አዘጋጆች አንዱ ወጣት ወደ ግቢ ከገባ በኋላ እንዳይወጣ አግደዋል። በዚሁ ወጣት ላይ ፍተሻ በማድረግም ለኢህአዴግ ውህራዊ ክፍያ የከፈለበት ደረሰ ማግኘታቸውን ጠቅሰዋል። ይሄንኑ ወረቀት ከያዘው መታወቂያ ጋር ያገናዝቡ ዘንድም ለጋዜጠኞች አሳይተዋል። የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ማስረጃ ያሉትን ወረቀት በስፍራው ለነበሩ ተሰብሳቢዎችም አቅርበዋል። ተይዘው ከገቡት በር ሊገነጥሉ ከነበሩት መካከል በአንዱ ውስጥ ኪስ ውስጥ ይሄ ተገኝቷል። የተገኘው በኢህአዴግ አዲስ አበባ ኮሚቴ ጽህፈት ቤት በአባላት ወርሃዊ መዋጮ መሰብሰቢያ የአዲስ አበባ አስተዳደር ጋዜጠኛ፣ ስለ ኢትዮጵያ አምላክ በኢትዮጵያ አምላክ በኢትዮጵያ አምላክ ስለዚች ሀገር ይሄንን ይሄንን ንገርልኝ ይሄንን ለኢትዮጵያ ሕዝብ አሳይልን የከፈለበት ምክንያት ወራዊ መዋጮ ይሄ ሰው ነው። ይሄንን ገንጥሎ ገብቶ ለመያድማ ህይወቴን እንሰጣለው እሰጣለሁ። እኔ ኮዛ ነበርኩኝ ለፓርቲማ፣ እናንተ እንደዚህ ስታረጉ እጅ አልሰጥም ሲል ነው የነበረው ለፓርቲ ለመያድ። ይሄ ነው የኢትዮጵያ ፖለቲካ። በወጣቱ ኪስ ውስጥ የተገኘው ወረቀት የኢህአዴግ አባል ስለመሆኑ በቂ ማስረጃ መሆኑን አቶ ሀብታሙ ለቪኦኤ አስረድተዋል። ፕሮግራሙ እየተካሄደ ባለበት ወቅት አንድ ሶስት የሚሆኑ ወጣቶች መጥተው በሩን በኃይል እንዲገነጥሉና ረብሻ እንዲያስነሱ ተልዕኮ ተሰጥቷቸው ከፍተኛ ትግል አድርገዋል። እንደተመለከታችሁት በመጨረሻም ግን በሩን ገንጥሎ በኃይል የገባውን ሰው በኪሱ ተረባርቦ ህዝቡ አደጋ እንዳያደርስ ወይም ሌላ የተለየ ነገር ይዞ ከመጣ ቼክ ለማድረግ ኪሱ ሲፈተሽ በአደባባይ ኮፒ አድርገን ለሁላችሁም የምንሰጠው ነው። አዲስ አበባ ኢህአዴግ የአባልነት መዋጮ የከፈለበት ደረሰኝ፣ የኢህአዴግ አባል መሆኑንም አረጋግጠን በአደባባይ ይህንኑም አሳይተናል። ስለዚህ የኢህአዴግ ሰዎች ወይም ተልኮ የተሰጣቸው አካላት መጥተው ነውጥ ለማስነሳት ሞክረው ነበረ በመረጃ ሁኔታ ይህንኑ አረጋግጠን ሁኔታውን በማክሸፍ በሰላማዊ መንገድ ፊርማ ሥነ ሥርዓቱን ለማጠናቀቅ ችለናል። ስብሰባችን በኢህአዴግ በተላኩ ወጣቶች ታወከብን ለሚለው ለነዚህ ተቃዋሚዎች አስተያየት ከኢህአዴግ በኩል እየተደመጠ መላሽ የለም እስካሁን። በተለይ በመያድ በኩል የውህደቱ ሂደት ህጋዊ መስመርን አልተከተለም ሲሉ ስማቸው እንዲገለጽ ያልፈለጉ አንዳንድ አባላት ቅሬታቸውን ለቪኦኤ ገልጸዋል። የድርጅቱ ፕሬዝዳንት አቶ አበባው መሀሪ ግን ስራ አስፈጻሚው በላላይ ምክር ቤቱ የተሰጠውን ውክልና ይዞ መንቀሳቀሱን፣ ስምምነቱንም መልሶ ለላላይ ምክር ቤቱ እንደሚያቀርብና እንደሚያጸድቅ በመግለጽ አስተያየቶቹን አልተቀበሉም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በህገ ወጥ መንገድ ከአህጉሪቱ የወጣው መጠኑ የበዛን ጥሬ ሀብት እንዲመለስ ለማድረግ የሚጥሩ መሆናቸውን የአፍሪካ የህግ ባለሙያዎች አስታውቀዋል። በካሜሩን ዋና ከተማ ያውንዴ በተካሄደ ጉባኤ የተናገሩት የቀድሞ የደቡብ አፍሪካ ፕሬዚዳንት ታቦ ምቤኪ እንዳስረዱት ከሆነ አፍሪካን እያደማ ያለው ህገወጥ የገንዘብ ዝውውር ለልማቷ መጓተት እጅግ የበዛ እዳ ውስጥ እንድትዘፈቅም እየዳረጋት ነው ብለዋል። ሞኪ ኪንዳ ዜካ ከያውንዴ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። በስርቆት ለባለሥልጣናት ጉቦ በመስጠት በኩባንያዎች የሚፈጸም የገንዘብ ዝውውር በተለያዩ የወንጀል ድርጊቶች በዓለም አቀፍ ግብይት ለመስሪያ ቤቶችና ለድርጅቶች በሚፈጸሙ ግዢዎች በአግባቡ ሥራ ላይ ያልዋሉ የቁጥጥር አሰራሮች የሥራ ተቋራጭ አሊያም ድንበር ተሻጋሪ የፋይናንስ ስርዓተ ሂደቶች አማካኝነት በየአመቱ ከ50 እስከ 60 ቢሊዮን ዶላር በሕገ ወጥ መንገድ ከአገሪቱ እንደሚወጣ የሕግ ባለሙያዎቹ አስታውቀዋል። ከተባለው ግዙፍ መጠን ያለው ገንዘብ የሚበዛው የገባበትን ማወቅ እንኳን እንደማይቻል አፍሪካውያኑ አቃቢያነ ህግ ጨምረው ተናግረዋል። የመላው አፍሪካ ጠበቆች ህብረት ፕሬዚዳንት ኤልጃ ባናዳ ለአሜሪካ ድምፅ በሰጡት አስተያየት እንዳመለከቱት በህገ ወጥ መንገድ ከሀገሪቱ የሚወጣው ገንዘብ ዛሬ ዛሬ በሙስና በነቀዙ የአፍሪካ መሪዎች ብቻ አይደለም የሚፈጸመው ይላሉ። እንደሚገባን ህገወጥ የገንዘብ ዝውውር ሲባል፣ ሰዎች በዶላር የታጨቁ ሻንጣዎችን ተሸክመው ድንበር አስርገው ያስወጣሉ ማለት አይደለም። ይልቁንም በሀገር ውስጥ ባሉ ኩባንያዎችና ባህር ማዶ በሚገኙ እህት ኩባንያዎቻቸው መካከል በምርትና ግብይት ዋጋዎች ጭምር የተቀነባበረ መንገድ የሚሰራ አካሄድ ነው። የመዳብ ማምረቻ ኢንዱስትሪ ያላቸው የአፍሪካ ሀገሮች ይበልጥ ለዚህ አይነቱ ህገወጥ ዝውውር የተጋለጡ ናቸው። በዛምቢያ ለምሳሌ በበርካታ ሀገሮች ውስጥ በሚንቀሳቀሱት ግዙፍ ኮርፖሬሽኖች ይፋ በተደረገ የቅረጥ ክፍያ አልያም የትርፍ ስም ከሀገር እንዲወጣ ይደረጋል። ይሄ ሁሉ ህገወጥ የገንዘብ ዝውውር ነው። ናይጄሪያዊ የሰብአዊ መብት ጠበቃ ፌሚ ፋላና በህገ ወጥ መንገድ ከሀገራቸው የወጣውን ገንዘብ ለማስመለስ በሚደረገው ጥረት ሁነኛ ሚና የተጫወቱ ባለሙያ ናቸው። ለነኚህ ታላላቅ ዓለም አቀፍ ኩባንያዎች የሚንቀሳቀሱበትን ሀገር አንጡራ ሀብት ለመበዝበር በተዋረድ የሚገኙ የዚያች ሀገር ባለስልጣናትና የፖለቲካ ሰዎች እገዛ ያስፈልጋቸዋል ይላሉ። ሪስፖንሲቢሊቲ የናይጄሪያ መንግስት ኃላፊነት የጎደለው በመሆኑ ብቻ ከ54 ዓመታት የነዳጅ ዘይት ማምረትና የመሸጥ ልምድ በኋላ ዛሬም በናይጄሪያ በቀን የምታመርተውን የነዳጅ ዘይት መጠን በውል አያውቅም። ሼል ሞቢልና፣ ወይም ደግሞ የተቀሩት የነዳጅ ሻጭ ኩባንያዎች በሚሰጧቸው መረጃ ነው የሚተማመኑት። ይሄ ነው በተግባር እየሆነ ያለውና በፍተሻችን የደረስንበት ሁኔታ እንደ አውሮፓውያን ዘመን አቆጣጠር በ2011 የዛሬ 3 ዓመት መሆኑ ነው። ለምሳሌ ከ16 ቢሊዮን ዶላር በላይ የዚች አገር ሀብት መክኗል። ፋላና አክለውም አንዳንድ ብልሹ ሕጎች ለሕገ ወጥ ገንዘብ ዝውውሩ አመቺ ሁኔታ ይፈጥራሉ ባይ ናቸው። የናይጄሪያ ብሔራዊ ሸንጎ በህገወጥ መንገድ የሚተላለፍ ገንዘብ ቁጥጥር በሚመለከተው የህግ ድንጋጌ ላይ ያደረገው ማሻሻያ ህግ ለሁኔታው አመቺ መንገድ ጠራጊ ነው። ሸንጎ አንድ ሰው በህጋዊ መንገድ በጥሬው ከአገር ሊያወጣ የሚችለውን የገንዘብ መጠን በ10 ሺህ ዶላር የሚገድበውን የቀደመ ድንጋጌ አንስቶ በምትኩ ግለሰብም ሆነ ኩባንያ ከዚህ በላይ መጠን ያለው ገንዘብ ማውጣት በባንክ በኩል ሊያሳልፍ እንዲችል የሚጠይቅ ነው። በሚሊዮኖች የሚሰላ ዶላር ገቢ ያገኛለሁ ያለ አንድ ግለሰብ ወይም ኩባንያ አውሮፕላን ጣቢያ ደርሶ ይህንን ያህል ገንዘብ ይዣለሁ ቢል፣ ነገሩን አመቺ ከማድረግ ሌላ ምን ይረዳል? የአፍሪቃ ልማት ባንክና የዩናይትድ ስቴትስ ዓለም አቀፍ የገንዘብ ስርዓት በጥምረት ያወጡት ሪፖርት እንደ አውሮፓውያን የዘመን አቆጣጠር ከ1980 እስከ 2009 ዓ ም ባለው ጊዜ ከ1.2 እስከ 1.4 ትሪሊዮን ዶላር በሕገ ወጥ መንገድ ከአጉሪቱ ወጥቷል። ይህም የገንዘብ መጠን አፍሪቃ ዛሬ አጠቃላይ ገቢዋ ጋር የሚስተካከል ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት ታገኙናላችሁ። የምሽቱ የመጨረሻው ዘገባችን ሰለሞን አባታ የሚያሰናዳው የጤና ዝግጅት ነው። ግጭቶች፣ የማኅበራዊ መተካከልና ፍትሕ መጥፋት ወይም መጉደል፣ በምጣኔ ሀብት እድገትና ክፍፍል ወደ ኋላ መቅረት እስካሁን በዓለም ዙሪያ ተገኙ የሚባሉ የጤና ድሎችን ሊቀለብሱ እንደሚችሉ የዓለም የጤና ድርጅት ደብሊው ኤች ኦ ዋና ዳይሬክተር ማርጋሪት ቻን አስጠንቅቀዋል። ዳይሬክተሯ በቅርቡ ጄኔቫ ላይ ተካሂዶ በነበረ የዓለም የጤና ልዑካን ጉባኤ ላይ ሲናገሩ ፖሊዮን ወይም የልጅነት ልምሻን ለማጥፋት ሲካሄድ የቆየውና በስኬት ሲከናወን የነበረው ዘመቻ ውጤት ዛሬ ምን አይነት አደጋ ላይ እንደወደቀ ለመናገር ጊዜ አልፈጁም። በትጥቅ የታጀቡ ግጭቶች፣ በወሰኖች አካባቢ የቁጥጥሩና ክትትል መላላት፣ የመደበኛ ክትባት አገልግሎትና ሽፋን መዳከም ፓኪስታንን በመሳሰሉ አካባቢዎች ደግሞ በክትባት ሰራተኞች ላይ የተነጣጠረ ግድያ በሽታውን ለማጥፋት የተደረገውን እርምጃ ምን ያህል ወደ አዳጋጅነት እንደወሰዱት ዋና ዳይሬክተሯ ተናግረዋል። የኤችአይቪ ኤድስን መዛመት ለማስቆም የሚደረገው ጥረት አንድ አካል ሆኖ እየተሰራበት ያለው የወንድ መገረዝን ልማድ የማስፋፋት ጥረት እንደቀጠለ ነው። በቅርቡ በቪኦኤ አዳራሽ ውስጥ ተካሂዶ በነበረ ኤችአይቪ ኤድስን የመከላከል ሴሚናር ላይ አንዱና ዋነኛው ርዕስ የነበረውም ይኸው የወንድ ግርዛት ነበር። በሴሚናሩ ላይ ተናጋሪ ከነበሩት መካከል የጆንስ ሀፕኪንስ ዩኒቨርሲቲው መርሃ ግብር ጃፓይጎ ረዳት ሜዲካል ዳይሬክተር ዶክተር ትዕግስቱ አዳሙ የወንድ ግርዛት በኢትዮጵያና በአፍሪካ ያለውን ገጽታ ያጫውተውናል። የወንድ መገረዝ ታዲያ በራሱ ብቻውን ኤች አይቪን ከመተላለፍ ያቆማል ማለት አይደለም። ይሄ ስጋት በጣም ትክክለኛ ስጋት ነው። ምክንያቱም በማንኛውም ነገር ላይ የአንድ ሰው ሊያጋልጠው የሚል ነገር ካነሳህለ ያንን ባህሪ ወደ ኋላ በመተው ተጋላጭነቱ ይጨምራል። ይሄ ያለ ነገር ነው። ለዛም ነው በተለይ በግርዛት በተለያዩ ሀገሮቹ ጥናት ሲደረግ ወጣት ወንዶች ከተገረዙ በኋላ ለአንድ አመት ለሁለት አመት ጥናቱን ያደረጉ ሰዎች ተከታትለው አይተዋቸዋል ይህ አይነት ሁኔታ እንዳይመጣ ወይም ምን አይነት ነገሮች እንዲህ አይነትን የባህሪ ለውጥ ሊያመጡ እንደሚችሉ ጥሩ ዜና ግን ለምሳሌ በኬንያ የተደረገው አንድ ጥናት የሚያሳየው አንድ አመት በኋላ ከተገረዙ በኋላ የተገረዙ ወጣቶች እንዲያውም ኮንዶም አጠቃቀማቸው ካልተገረዙ ወጣቶች ተሽሎ ነበር የተገኘው ይሄ ምንድን ነው የሚያመለክተው ከግርዛቱ ጎን ለጎን እየተሰጠ ያለው የምክር አገልግሎት ምን ያህል ጠንካራ ና ምን ያህል አስፈላጊ እንደሆነ ነው የሚያሳየው ስለዚህ የትኛውም ሀገር ይህንን ፕሮግራም በሚያካሄድበት ጊዜ የምክር አገልግሎቶቹ አብሮ እስካሉ ድረስ ይሄ የጠቀስከው ችግር በአግባቡ ይፈታል ብዬ አስባለሁ። የተሻሻሉ የግርዛት ዘዴዎች አሉ? አዎ፣ ግርዛት እንደምታውቀው ለረጅም ጊዜ የነበረ ነገር ነው። ስለዚህ እንደ ማንኛውም የቀዶ ሕክምና በቀዶ ሕክምና መሳሪያዎች በመቀስ እና በምላጭ ነው የሚታወቀው በተለይ ወደ ደቡብ አፍሪካ ግርዛትን ኤች አይቪ ለመከላከል በሚደረገው ጥረት ትልቁ ችግር የነበረው ግርዛትን ከህመም ጋር፣ ግርዛትን ከቢላ ጋር እና ከምላጭ ጋር ማያያዝ ነበር። ስለዚህ አንደኛው ነገር የተሰራው ምንድን ነው? የተለያዩ ሀገሮች ውስጥ ግርዛትን ከቢላ ጋር የማያያዝ ቴክኖሎጂዎች ዴቨሎፕ ተደርገው ነበር። እነዛ ነገሮች በሩዋንዳ፣ በዚምባብዌ እና እንዲሁም በሳውዝ አፍሪካ ተጠንተው አንደኛ ብዙ ተቀባይነት አግኝተዋል ምክንያቱም የህመሙን መጠን በጣም ይቀንሳሉ። ሁለተኛ ለህመም እንዳትጋለጥ በፊት ይሰጥ የነበረውን መርፌ አስወግደዋል። ሶስተኛ ደግሞ ተቆርጦ ደም እንዳይፈስ ራሳቸው የሚቆርጡና ራሳቸው ቆዳን የሚያጣብቁ አብረው ሆነው የተሰሩ ስላሉ እሱም ሰዎች አይተው እንዳይፈሩ፣ ለምሳሌ ደምም አይተው እንዳይፈሩ ወይም ደግሞ በህመም ምክንያት እንዳይፈሩ የሚደረጉትን ነገሮች ለመቀነስ እርዳታ አድርገዋል። ግን ብዙዎቹ እነዚህ አሁን የምነግርህ ቴክኖሎጂዎች በምርመራ ላይ ናቸው። የዓለም ጤና ድርጅት ምናልባት አንድ ወይም ሁለት ፈቃድ የሰጣቸው አሉ። ግን ሌሎች ተጨማሪ አንድ ሶስት አራት በምርመራ ላይ ያሉ አሉ። ተስፋው ምንድነው ነው እነዚህ በሚስፋፉበት ጊዜ ህመም ይቀንሳል፣ ኢንፌክሽን ይቀንሳል፣ መድማትም ይቀንሳል የሚል ነው። ስለዚህ እውነትህን ነው። የተሻሻለ የግርዛት የመስጫ እድሎች እየተስፋፉ መጥተዋል። ኢትዮጵያ ውስጥ እነዛ እየገቡ ነው። ኢትዮጵያ ውስጥ ለረጅም ጊዜ በተለይ ለህጻናት እንደተወለዱ ለሚደረጉት ግርዛት ለረጅም ጊዜ ነበሩ የተለያዩ አይነት ቴክኖሎጂዎችን ነበር የምንጠቀመው። ይሄ ለኤች አይቪ መከላከል ግርዛት ከመወራቱም በፊት ማለት ነው። ለጋምቤላ ክልል በተለይ ግን እስካሁን እነዚህን ቴክኖሎጂዎች አልተዳረሰም። ምናልባት በመጪዎቹ ሁለት አመታት የቴክኖሎጂዎች ዋጋ በሚቀንስበት ጊዜ ምናልባት እንደ አንድ አማራጭ ሊቀርብ ይችላል። ግን አሁን እስከ ማቆ ድረስ በአሁኑ ሰዓት ያንን እየተጠቀምን አይደለም። ከዚሁ ጋር ተያይዞ የሴት ልጅ የመዋለጃ አካላትን መቆረጥ ለመታገል የምታደርጉት ስጥረት አለ። በተቻለን መጠን በጥንቃቄ ነው የምንናገረው ግርዛትን በተመለከተ እና ካየኸው የወንድ ልጆች ግርዛት እየተባለ በተደጋጋሚ ይነገራል። ስለዚህ በየሄድንበት ሀገር በተቻለ መጠን ሌላ አይነት መረጃ ሰዎች እንዳይዙ ግልጽ አድርገን ነው የምንናገረው። ያ ግልጽ አድርገ መናገር ብቻ ሳይሆን በየሀገሩ ለምሳሌ የሴት ልጅ ግርዛትን ለመከላከል ጥረት የሚያደርጉ ብዙ ግሩፖች አሉ። ከነዛ ግሩፖች ጋር መረጃን ለህዝቡ በመስጠት እየተሳተፍን ነው ያለ ነው። ስለዚህ ሁለት አይነት ስራ ነው እየሰራ ነው፣ የሴት ግርዛትን ለማጥፋት ባለበት ቦታ እና የወንድ ግርዛትን ደግሞ ጤናማ በሆነና የጤና ድርጅቶች ጋር በተያያዘ እንዲሰጥ ነው እያደረገን ያለ ነው። ስለዚህ ሁለቱንም ለመስራት እየሞከረን ነው። እንደውም የሴት ልጅ ግርዛት አይደለም፣ በእንግሊዝኛ ስትጠሩት እውነት ነው ምክንያቱም የሴት ልጅ ግርዛት የሚባል ነገር የለም። አድነው በአማርኛም እንደሚጋል በአግባቡ ባላቅም የመዋለጃ አክልትን መተልተል ነው። አዎ ምክንያቱም በጣም የከፋ ነው። ለምሳሌ እንደ ኢትዮጵያ ያለ ሀገር ግርዛት ሲባል የምታውቀው ነገር ምንድን ነው? ወንድ ልጅ ይገረዛል። ስለዚህ በጣም ተቀባይነት ያለው ነገር ነው የሚመስልህ። የሴት ልጅ ግርዛት የሚለው ግን ያንን በትክክል አይይዘውም። ለዛ ነው የሴት ልጅ መራቢያ አካል መተልተል የሚለው ሰዎች በተለየ ሁኔታ ያንን ነገር እንዲረዱ ለማድረግ። ስለዚህ እንዳልከው ያ በእንግሊዝኛው በተለይ በተለያዩ ሀገሮች ይህንን ነገር በምንነጋገርበት ጊዜ በዛ ነገር ላይ በጣም ይተኮራል፣ ምክንያቱም ቋንቋው በጣም በጣም አስፈላጊ ስለሆነ። ዶክተር ትግስቱን ለማብራሪያቸው ላመስግንና ለዛሬ በዚሁ ልሰናበት። ጤና ይስጥልኝ። በጤና ሰንብቱ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ፣ ቪኦኤ ኒውስ አንድ ቃል ነው፣ ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ መከታተል ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በ3 ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማ ጊዜር ነኝ። መልካም ምሽት። Suging, unda ieses, letele iesinoy, contino Altyazı <laughs> M.K. <laughs> चौचर, विग्रशिं तरेत इता मनहजन